በተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ዩኤንኤችሲአር በኬንያው ዳዳብ የሚገኙ ሁለት የመጠለያ ካምፖችን ካምቢዮስና ኢፎ ሁለት የተባሉ መንደሮች ለኬንያ መንግስት አስረክበዋል። መጠለያዎቹ የሶማሊያ ስደተኞች ይኖሩበት የነበረ ሲሆን ወደ ሁለት ሚሊዮን የአሜሪካን ዶላር የሚያወጡ ፕሮጀክቶችም ነበሯቸው ይለናል። ገልሞ ዳዊት ከናይሮቢ ባጠናቀረው ተከታዩ ዘገባው ሰሜን ምስራቅ ኬንያ በሚገኘው ደዳፍ ካምፕ ኢፎ ሁለትና ካምቢዮስ የስደተኞች መጠለያ ሰፈሮችን ለኬንያ መንግስት በይፋ ማስረከቡን በተባበሩት መንግስታት የስደተኞች ጉዳይ ዩኤንኤችሲአር ኬንያ ቅርንጫፍ አስታወቀ። ባለፈው አርብ ከሰዓት ደዳብ ካምፕ በተደረገው የርክክብ ፕሮግራም ላይ የኬንያ አገር ውስጥ ጉዳይ የአስተዳደር ዘርፍ ዋና ጸሐፊ ፓትሪክ ኦለንቱቱን ጨምረው በርካታ የኬንያ መንግስት ተወካዮች ተካፍለዋል። ምስተር ኦለንቱቱ ኬንያ ደዳብ ላሉ ሌሎች ስደተኞችም መፍትሄ እያፈላለገች ነው ብለዋል። ከዓለም አቀፉ ማህበረሰብ ከተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን እና ከሌሎች ድርጅቶች ጋር ሆነን በተቀሩት የዳዳብ ካምፕ ማለትም በኢፎ፣ በደጋሃሌ እና በሃገዴራ ላሉ ስደተኞች መፍትሄ የምናፈላልግ መሆኑን መግለጽ እፈልጋለሁ። በካምፑ ያሉ ሰዎችን የመቁጠር እንዲሁም የማጣራት ሂደቱንም እንቀጥላለን። የማጣራት ሂደቱ ከተጠናቀቀ በኋላ ከአገሮቻችን ጋር ሆነን ስለ ስደተኞቹ ዕጣ ፈንታ የምንወስን ይሆናል። የኬንያ መንግስት ከዩኤንኤችሲአር የተረከባቸው ሁለቱ መጠለያዎች ትምህርት ቤት ሆስፒታልና ፖሊስ ጣቢያ ያላቸው ሲሆኑ በአጠቃላይ ወደ 20 ሚሊዮን ዶላር የሚገመቱ ፕሮጀክቶችን የያዙ መጠለያዎች ናቸው ተብለዋል። የኬንያ ሀገር ውስጥ ጉዳይ ሚኒስቴር የአስተዳደር ዘርፍ ዋና ጸሐፊ ኦለንቱቱ አካባቢውን የሚያስተዳድረው የኬንያው ጋሪሳ ግዛት ከካምፑ ጋር የተረከበውን መሰረተ ልማት በአግባብ እንድጠቀምበት አሳስበዋል። በኬንያ የዩንኤችሲር ቅርንጫፍ ቢሮ ኃላፊ ፋቲያ አብደላም በዝግጅቱ ላይ ተገኝተዋል። ሚስስ ፋቲያ ዩኒሲያር በካምቢዮስ ና በኢፎልት ያሉ መሰረተ ልማቶችን ድርጅታቸው በአግባቡ ሲይዝ እንደነበረ ገልጸዋል። በፈቃደኝነት ወደ ሀገራቸው መመለስ የሚፈልጉ ማናቸውንም የሶማሌ፣ የኢትዮጵያ፣ የደቡብ ሱዳን ስደተኞችን እንረዳቸዋለን። በዚህም ላይ ከኬንያ መንግስት ጋር በቅርበት እየሰራን ነን። ምስስፋት ያክለው ወደ ካኩማ ስደተኞች ካምፕ መዛወር የሚፈልጉትን ስደተኞች ድርጅታቸው ሁኔታዎችን የሚያመቻች መሆኑን እዚያው በደዳብ ከአካባቢው ሕብረተሰብ ጋር በኢኮኖሚ ተዋህደው መስራት የሚፈለጉ ስደተኞችን ድርጅታቸው ዩኤንኤችሲአር እና የኬንያ መንግስት እንደ አማራጭ እያዩ ነው ብለዋል። ኬንያ የሚገኘው የዩኤንኤችሲአር ቅርንጫፍ ቢሮ እንደሚለው በደዳብ ከ250 ሺህ በላይ ስደተኞች ይገኛሉ። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ